እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች ጤና ይስጥልኝ። ሰዓቱ ከአሜሪካ ድምፅ ሬዲዮ ምርጥ ምርጥ ጣዕም ያላቸው ዜማዎች ወደ እናንተ የሚደርስበት የሙዚቃ ቃና ፕሮግራም ነው። ሙዚቃዎቹን መራርጬ ፕሮግራሞቹን አሰናድቼ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዛሬ ቀኑ የካቲት 18 2009 ዓ.ም ነው። የካቲት ወር ደግሞ በአሜሪካ የጥቁሮች ታሪክ የሚወሳበት ወር ነው። እኔም ለዚህ ወር መታሰቢያ እንዲሆን ከዚህ ቀደም አስደምጫችሁ የነበረውን የጥቁር አሜሪካዊት ሙዚቀኛ ኒና ስሞን ታሪክ ከሙዚቃዎቿ ጋር በድጋሚ ያሰማችኋለሁ። ሳምንት ግን ለዚህ ወር ማጠናቀቂያ በአሜሪካ የጥቁሮች ታሪክ እና የሲቪል መብት እንቅስቃሴ ውስጥ ሙዚቃ ምን ያህል ኃይል ነበረው ከሙዚቃዎቹ ጋር በሰፊው ለመዳሰስ ሞክራለሁ። ለዛሬ ግን በኒና ስምኦን ታሪክ ቆይታ አድርኩ። እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምንጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የሕይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመር ነው አይ ላቭ ዩ ፖርጊ ኒና ስሞን በ1957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው Everything's all right now. Yes, I love you, Poggy. Don't let him take me Don't let him handle. If you can keep me, I'm gonna stay here with you forever. I've got my man. Someday I know, I know, someday that he's coming to call me. He's going to handle. It's going to be like dying Geith, when he calls me but when he comes I know I'll have to go. በ1960 ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት አመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትን በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ1963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርሚንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳም የተሰኘው ዘፈኗን አዳምጠን ደግሞ እንመለሳለን። Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi, God. Damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi, God. Damn. Can't stand this pressure much longer somebody say a prayer Alabama's got me so upset and Tennessee's made me lose my rest everybody knows Jay. Slow. That's what they say. I go slow. That's what's the trouble. So. Washing the windows. So. Picking the cotton. So. We're nothing but rock. say it's a communist plot but all I want is equality for my sister my brother my people and me my people and me ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሀል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦል ጂም ክሮ ፎር ወመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምጽ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምጽም ቢሆን የዋዝ አልነበረችም እና የፒያኖ ቅላጺዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and for woman my skin is black my arms are long To take the pain, inflicted again and again. What do they call me? My name is Aunt Sarah. ኒና በ1957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ኮልድሪንግ እና ሊትል ግርል ብሎ የተሰኙት ዜማዎቿም ተወዳጅ ነበሩ። አሜዚንግ ኒና ሲሞን በ1959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶም በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ሕይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ሕይወት በሚዳሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ እውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጎድ፣ እስቲ እንስማላት። Breeze drifting on by, you know how I feel. It's a new dawn. It's a new day. It's a new life for me. Yeah, it's a new dawn. It's a new day. It's a new life for me. Ooh, and I'm free. ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ አገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው። We want to do a tune written for today, for this hour, for Dr. Martin Luther King. We stayed before that the whole program is dedicated to his memory, but this tune is written about him and for him. And so we had yesterday to learn it and so we'll see. dreaming of the day peace would come to earth to stay and he spread this message all across the land turn the other cheek he'd plead love thy neighbor his creed, pain, humiliation, death. He did not dread with his Bible at his side. From his foes, he did not hide. hard to think that this great man is dead oh yeah well the murders never cease Do they ever hope, ever hope to gain? Will my country fall, stand or fall? Is it too late for us all? And did Martin Luther King? just die in vain for equality for all people you and me full of love and goodwill hate was not his way Shed tears, but it won't change a thing. Teach your people, will they ever learn? Must you always kill with guns and burn with guns and kill with guns and burn? Don't you know how we got to react? do you know what it will bring But he had seen the mountaintop And he knew he could not stop Always living mountain top and he knew he could not stop always living with the threat of death The brain! ና በእነ ማርያ ማኬባ አይዞሽ ባይነት ወደ አፍሪካ ከተጓዞች በኋላ አሁን ገና ከራሴ ጋር ተገናኘው ስትል ኑሯን በላይቤሪያ አድርጋ እንደነበር ይነገራል። ነገር ግን የላይቤሪያ ቆይታዋ ኒና እንዳሰበችው ደስተኛ አላደረጋትም። የደረሰባት የአእምሮ መቃወስ ልጇ ላይም ጥቃት እንድትሰነዝር አድርጓት ነበር። ገንዘቧንም እየጨረሰች በመምጣቷ እንደገና ወደ ሙዚቃዋ ዓለም ለመመለስ ወደ አውሮፓ ቀንናች። ኑሯን በስዊዘርላንድ ከዛም በፈረንሳይ አድርጋ በተለያዩ መድረኮች ላይ ኮንሰርቶችን አሳይታለች። እንደገና ወደ አሜሪካ የተመለሰችው በ 1985 ዓ ም ሙዚቋን ለማሳተምና ትውልድ ሀገሯ ላይ ለመጫወት ነበር። በ1998 ዓ ም ኒውዮርክ ላይ ያሳየችውን ኮንሰርት የጻፈው የኒውዮርኩ ታይምስ ዘጋቢ የኒና የድምፅ ኃይል አሁንም እንዳለ ነው ሲል ምስክርነቱን ሰጥቶ ነበር። ቱቢ ያንግ ጊፍትድ ብላክ የኒና ስሞን ተወዳጅ ዜማዋ ነበረ። To be young, gifted. የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ትለይታለች። ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ሀይል ያላቸው ጥልቅ ዘፈኖች ናቸው እንደ ስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችውን ኒና በ1966 ውመን ኦፍ ዘ የር ና በ1967 ፊሜል ጃዝ ሲንገር ኦፍ ዘየር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰና በታችሁ። ሄር ከምስ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰና በታችሁ፣ ደና ደሩ። Here comes the sun, I say, it's all right, it's all right. Here comes the sun, little darling, here comes the sun, I say, it's all right. The face is now little die